የመላው ኢትዮጵያ አንድነት ድርጅት በምሕፃረ ቃሉ መኢአድ ተፈጽሟል ያላቸው በጎራፈርዳ፣ በቤኒሻንጉል ጉሙዝ አውራጃ በተለያዩ ወረዳዎች በመዠንግር አካባቢ ነው። ጉዳዩን ለማጣራት በኑኖ ሎሎ ወረዳ የፖሊስ ጽሕፈት ቤት በስልክ ለማነጋገር ያደረግሁት ጥረት አልተሳካም። ኃላፊው በስፍራው እንደሌሉ እና ለስብሰባ የሄዱ መሆኑን ተገልጾልኛል። መኢአድ ባሰራጨው ጽሑፉ ሕገ መንግስቱ በአንቀጽ 32 ስባር 1 የተደነገገውን ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በመረጠው እና በፈቀደው አካባቢ የመዘዋወር የመኖር እና ሰርቶ የማደር መብት አለው የሚለውን በመጥቀስ፣ ነገር ግን እየተፈጸመ ያለው ይህ ነው በማለት መግለጫቸውን በንባብ ያሰሙት አቶ ካሳሁን አበባው ልዩ ትኩረት በማድረግ ቤታቸውን የማቃጠልና ንብረታቸውን አውድመው እንዲፈናቀሉ በማድረግ በጉራፋርዳ በቤንሻንጉል ጉምዝ ዞን በተለያዩ ወረዳዎች በመጀንገር አካባቢ በተለያዩ የሀገሪቱ ክፍሎች ንብረት ሲወድምና ዜጎች ሲፈናቀሉ የቆዩበት ሁኔታ በከፋ ሁኔታ የተካሄደ ሲሆን አሁንም ደግሞ በኦሮሚያ ክልል በምዕራብ ሸዋ ዞን በኑኖ ሎሎ ወረዳ እንደዚህ ያለ የከፋ ድርጊት ተፈጽሟል። በእነዚህ ዜጎች ላይ እየደረሰ ያለው የሰብአዊ መብት ጥሰት እስከ ዛሬ ድረስም ሊቆም እንዳልቻለ ከቦታው ድረስ በመሄድ አጣርቶ እንዲመጣ ፓርቲያችን የላከው ቡድን ሊያረጋግጥ ችሏል። ቀደም ሲል ከተጠቀሱት አካባቢዎች በደል ተፈጸመብን ካሉት በርካታ ዜጎች በእሮሮ ካሰሙት ውስጥ መጀመሪያም በቃ ንብረት ቅናቻ ጥላቻን ይመስለኛል። የግለኝነት ባላባትነት፣ ሳስበው የባላባትነት ስሜት ነው እዚ አካባቢ ላይ እየታየ ያለው። እኔ ራሴ አሁን አስጊ ደረጃ ላይ ነው ያለው ስብሰባ ውስጥ የተናገርኩት አንዷ እኔ ነኝ። 2500 አባወራ በተሰረበት ቦታ ላይ እንኑር፣ ተዋልደናል፣ ተጋብተናል፣ አበልሽ ተያይዘናል። ለምንድን ነው እንደዚህ የምታደረጉም? በመባል እና ይተብዬ እንደ ጤነኛ ነው ከነ ልጄ ወስደው ሶስት ልጆቼ ጋር ወስደው ጥፌ ስኬታ ባሽ የመጣሽ ዛሬ ድረስ ታፍኜ ነው ያለሁት። መኖር መኖርና መናገር እስከማልችል ድረስ ጦሮንጦ ግቢ ያለኝ ፖሊሱ አትይዙልኝም ይሄንን ሰውዬ ስል ምን ህዝብ ነው? ነማ አንቺን እንይዝ ነበር። ከመሬቱ ክርክር ላይ በተያያዝንበት ሰዓት ተለቃለህ አለኝ። አለቅም አልኩ። እንዴ ተለቃለ መንግስት ባለበት ብለ ያስረኛል፣ ሊፈታኛል፣ ያስረኛል፣ ሊፈታኛል። መጨረሻ ላይ ራሱ በሌለንበት አምስት ቤት በሳት ተቃጠለ። ፖሊስ ተካከቦ ቤቱ እንዳለ ጠቅላላ ተቃጠለ። መግለጫው የተለያዩ ለሚመለከታቸው አካላት ጥሪውን በማስተላለፍ አቶ ካሳው ነበባው በንባብ ያሰሙት የኢትዮጵያ መንግስት ገለልተኛ አካላትን በመመደብ ሁኔታው ተጣርቶ በደሉን የፈጸሙት ግለሰቦች ለፍርድ እንዲቀርቡ እንዲያደርግና ለተጎጂዎችም ተገቢው የሆነ እርዳታና ድጋፍ እንዲደረግላቸው እንዲያደርግ እንጠይቃለን። አገር በቀልም ሆኑ የውጭ የሰብአዊ መብት ተከራካሪ ድርጅቶች በሁኔታው ላይ ሰፊ ጥናት በማድረግ የተፈጸመውን የሰብአዊ መብት ጥሰት ለዓለም አቀፍ ማህበረሰብ ግልጽ እንዲያደርጉ አጥብቀን እንጠይቃለን። ጌታቸው ተላለ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ